የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ና ያስጥልን። እንደምን አምሽታችኋል። የተከበራችሁ አድማጮች የዕለተ ቅዳሜ መጋቢት አራት 2013 ዓ ም ፕሮግራማችንን ይዘን ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች እንጀምርና ለጥያቄው መልስ ፕሮግራማችንን እናስከትላለን። እኛ እያለን ያለ ነው። ይሄ ጉዳይ በተለይ በታሪክና በርዕስ ጉዳይ ሲመጣ ለትግራይ በጣም የተመቸ ነው። ግን አሁን ድንገት መከላከያ በገባው ምክንያት ተደርጎ ከያዝኩት መሬት አልወጣም ማለት ጦርነት ማወጅ ነው። መፍትሄ የሆነ እነዚህ ቦታዎች በተለይ ወልቃይት አስራ ዘጠኝ ሰባ ሶስት ጀምሮ ህወሓት በጉልበት ነው የያዘው በጉልበት ገብቶ ለአርባ አመታት እስካሁን ድረስ ይዞ አማርኛ ተነጋሪ አማራውን ማህበረሰብ ኢትኒክ ክሊንሲንግና ጄኖሳይድ አውጆ አካባቢ የማጽዳት ስራ ነው ሲሰራ የቆየ። ቀደም ብሎ የሰማችኋቸው የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው። ቀጥሎ የሰማችኋቸው ደግሞ የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው። ከዜና በኋላ ለጥያቄዎቻችሁ መልስ ይሰጣሉ። የባህር ዳር ነዋሪዎች የዋጋ ንረቱ እጅጉን አስቸግሮናል ብለዋል፣ ዘገባ ይኖረናል። ከጣይቱ የባህልና የትምህርት ማዕከል መስራች ከዓለም ፀሐይ ወዳጆ ጋር በአዲስ አበባ የተደረገ ቆይታም ይዘናል አብራችሁን እስከ አራት ሰዓት ድረስ እንድታመሹ ከአክብሮት ጋር እንጋብዛችኋለን። የማስተናግዳችሁ ቆንጂ ይታዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። ከዜና በኋላ ተመልሰን እንገናኛለን። መልካም ቆይታ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ በሀገር አቀፍ ደረጃ የኮቪድ-19 ክትባት መስጠት ጀመረች። የማስጀመሪያውን ስነ ስርዓት የተከታተለችው ፀሐይ ዳምጠው አጭር ይዛለች። ክትባቱ ለጤና ባለሙያዎችና ለጤና ተቋማት ሰራተኞች ስሰጥ በኤካ ኮቶቢ ሆስፒታል ተገኝቼ ለማይች ያለው በአገር አቀፍ ደረጃም የተጀመረው በዚሁ በኤካ ኮቶቤ የኮቪድ-19 የሕክምና ማዕከል ነው። በመርሃ ግብሩ ላይ የተገኙት የጤና ሚኒስትር ዴታ ዶክተር ደረጄ ልጉማ ባስተላለፉት መልእክት እንዲ ብለዋል። መጪው ዓመት 2014 እስከ 30 ድረስ የኅብረተሰባችን 20 ይህንን የክትባት አገልግሎት እንዲያገኙ የተጀመረው ፕሮግራም ተጠናክሮ የሚቀጥል መሆኑን በዚሁ እያበሰርኩኝ በተለይ ደግሞ ይበልጥ ተጋላጭ የሆኑ ፊት ለፊት በየቀኑ ከዚህ ወረርሽኝ ጋር የምታገሉትን ጤና ባለሙያዎቻችን፣ ሌሎችም ደግሞ ተጓዳኝ ሕክምና የሚያስፈልጋቸውን በሽታ ያለባቸውን ሰዎች፣ እድሜያቸው የገፋ ሕብረተሰባችን ክፍሎችና ሌሎችም ቅድሚያ ለሚሰጣቸው በቅደም ተከተል ክትባቱ በእጃችን ላይ እንደደረሰ የምንሰጥ መሆኑን በዚሁ ለመናገርና ለማስታወቅ እፈልጋለሁ። ሚኒስትር ዴታው አክለው የስርጭቱ መጠን ከጊዜ ወደ ጊዜ እየጨመረ በመሆኑ ህብረተሰቡ መዘናጋት የለበትም፣ ሲሉ አሳስቧል። ክትባት ለሁሉ ለማዳረስ የተወሰኑ ጥቂት ዓመታትን የሚወስድ መሆኑ ይታወቃል። ይህ ብቻም ሳይሆን ይሄ ክትባት መቶ በመቶ ከበሽታው ላለመያዝ ዋስትና ሊሆን እንደማይችል ይታወቃል። ስለዚህ ከዚህ በፊት ለህብረተሰባችን ስንናገር የነበሩ ነገሮች ሙሉ በሙሉ ስራ ላይ መዋል መቀጠል መቻል አለበት። በተለይ ደግሞ ማስክ መጠቀም አሁንም ተጠናክሮ መቀጠል ያስፈልጋል። በክትባቱ ማስጀመሪያ ስነስርዓት ላይ የህዝብ ተወካዮች ምክር ቤት አባላት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት ተወካዮችና የተለያዩ የጤና ዘርፍ አጋሮች ተገኝተዋል። ለአሜሪካ ድምፅ ሀይዳምጦ ከአዲስ አበባ ፀሐይን ለዘገባዋ እናመሰግናለን በትግራይ ክልል መንግስት በወሰደው የህግ ማስከበር ዘመቻም ሆነ በኋላ በክልሉ ምንም አይነት የዘር ማጽዳት ድርጊት እንዳልተፈጸመ ና በየትኛው መመዘኛ ቢሆን የዘር ማጽዳት ዘመቻ በሚል ሊገለጽ እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ምላሽ በሰጠበት መግለጫ አስታወቀ የኢትዮጵያ መንግስት ኢትዮጵያ አባል የሆነችበትን ዓለም አቀፍ የሰብአዊነትና የሰብአዊ መብቶች ህግን በሚገባ እንደሚያውቅና እንደሚያከብር የገለጸው የውጭ ጉዳይ መስሪያ ቤቱ መግለጫ፣ በዚህም ምክንያት ነው በትግራይ ክልል ያደረገውን የህግ ማስከበር ዘመቻ ሲቪሎች ሳይጎዱና በሲቪል ተቋማት ላይ ጉዳደር ሳይደርስ በከፍተኛ ጥንቃቄ ያከናወነው ብሏል። ሚኒስቴር መስሪያ ቤቱ ዛሬ ጠዋት ባወጣው በዚህ መግለጫ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን እረቡ መጋቢት አንድ ሁለት ሺ አስራ ሶስት አመተ ምህረት በዩናይትድ ስቴትስ እንደራሴዎች ፊት ቀርበው በሰጡት ምስክርነት ላይ በትግራይ ክልል የዘር ማጽዳት ተፈጽሟል ማለታቸውን አስታውሶ በክልሉ የተፈጸመ ምንም አይነት የዘር ማጽዳት ዘመቻ ስለሌለ በኢትዮጵያ ላይ የቀረበውን ክስ ፈጽሞ አይቀበለውም ብሏል። የኢትዮጵያ መንግስት ቀደም ብሎ በክልሉ ላይ ተፈጽመዋል ለሚባሉ የሰብአዊ መብቶች ጥሰቶችን በተመለከተ ጉዳዩን ለፖለቲካ ፍጆታ ከማይጠቀሙበት ዓለም አቀፍ ተቋማት ጋር በመሆን ምርመራ የማካሄድን አስፈላጊነት እንደሚያምንበት አቋሙን ግልጽ አድርጎ እያለ ነገሮችን ከመጠን በላይ መወጠር ለውጥ እንደማያመጣም በመግለጫው ጠቅሷል። አሁንም ቢሆን መንግስት በሰብአዊ መብቶች ጥሰቶች ላይ የሚነሱ ማንኛውንም ክሶች በቁም ነገር እንደሚመለከታቸውና አጣርቶ እርምጃ ለመውሰድም እየሰራ መሆኑን ገልጿል። ኢትዮጵያ ውስጥ የሚደረግ የፖለቲካ ትግል በመግደልና የኢትዮጵያውያንን ክብር ዝቅ በማድረግ መሆን የለበትም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በሲዳማ ክልል ይርጋለም ከተማ የተገነባ የግብርና ምርቶች ማቀናበሪያና እሴት መጨመሪያ ፓርክን ዛሬ ሲመርቁ ነው መልእክታቸውን ያሰሙት። ዮናታን ዘብዲዎስ ተጨማሪ ያለው ጠቅላይ ሚኒስትር አብይ አህመድ በምርቃቱ ወቅት ባደረጉት ንግግር ለፖለቲካ ሲባል በኢትዮጵያ የሕዝቦችን ክብር ዝቅ የሚያደርግና አጸያፊ ያሉት ድርጊት የተፈጸመ ነው ብለዋል። ለፖለቲካ ሲባል አርሶአደር የሚያርዱ የአርሶአደር ደም የሚያፈሱ አሳፋሪ፣ አዋራጅ፣ የኢትዮጵያን ክብር ዝቅ የሚያደርጉ የትኛውንም ብሔር የማይወክሉ ሰዎች የሚታዩበት፣ በየቀኑ ዜና የሚደመጥበት ጊዜ ላይ ደርሰናል። ድሮ ድሮ ኢህአፓ ወደ አሲምባ አርሶ አደር ፍለጋ ይደበቅ ነበር። ሄደው መይሶን ትግል ሲጀምር ወደ ሲዳማ አርሶ አደር ፍለጋ ነበር የመጣው። አርሶአደር የሚያርድ አርሶ አደር የሚገድል የትኛውም ሰው ቢሆን የመላ ኢትዮጵያ ሕዝብ ጠላት ነው። የሚታገል በሰላም ቢታገል መልካም ነው። ዛሬ የተመረቀው የይርጋለም የግብርና ምርቶች ማቀናበሪያና እሴት መጨመሪያ አግሮፕሮሲንግ ፓርክ የኢትዮጵያን ጉዞ በግልጽ ያመላክት ነው ብሏል። ከአቡካዶ ውስጥ እጅግ ጤነኛ የሆነ ኦርጋኒክ ዘይት ተጨምቆ ማየት ስንችል የይርጋለም ቡና በዓለም ላይ እጅግ ተወዳጅ የሆነው ቡና እዚሁ ፓክ ተደርጎ ለመላው ዓለም የሚላክበትን ዘመናዊ የማሸጊያ ስርዓት መመልከት ስንችል የሲዳማ ወተት ፕሮሰስ ተደርጎ ታሽጎ ለሀገር ውስጥና ለውጭ ገበያ የሚውሉበትን ጥራት ደረጃ ስንመለከት የዚህ ከባቢ አርሶ አደሮች ምርት የሆነ ነገር እንደ ግብዓት በመጠቀም በዚህ አግሮ ኢንዱስትሪ ፓርክ ፕሮሰስ ተደርጎ ለሀገር ውስጥና ለውጭ ገበያ መሸጥ የሚቻልበትን እድል ማየት በመቻሌ በመቻላችሁ እጅግ ደስታ የተሰማኝ እንደሆነ እና ደስታ እንዲጋባባችሁ በዚህ አጋጣሚ ሊገልጽላችሁ እፈልጋለሁ። አንድ ነጥብ አራት ቢሊዮን ብር ወጪ ተደርጎበታል የተባለው የፓርኩ የመጀመሪያው ምዕራፍ ተጠናቆ በክፍል ማምረት ጀምሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም ዮናታንን እናመሰግናለን። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ፕሮግራም ነው። በአፍጋኒስታን በመኪና ላይ ቦምብ አጥምደው መኖሪያ መንደርን በአመፅ የወረሩ አጥፊዎች ባደረሱት ጥቃት ሲቪሎችና የጸጥታ ኃይሎችን ጨምሮ ሀያ ሁለት ሰዎች መገደላቸውን የአገሪቱ ባለስልጣናት ዛሬ ተናገሩ። በጥቃቱ ሰባ ሰዎች ቆስለዋል። አብዛኞቹ ተጎጂዎች ሲቪሎች መሆናቸው ታውቋል። የአፍጋኒስታን የአገር ውስጥ ሚኒስቴር ቃል አቀባይ ጣሪቅ አሪያን ጥቃቱ ኢራንን በሚያዋስነው ሄራት በተባለ የአገሪቱ ክፍል የሚገኘውን የፖሊስ ጣቢያ ላይ ያነጣጠረ ነበር ብለዋል ተገኝተዋል። አያይዘውም በጥቃቱ በፖሊስ ጣቢያው አቅራቢያ የሚገኙ አስራ አራት መኖሪያ ቤቶች መቃጠላቸውን ተናግረዋል። ሌሎቹ የአካባቢው ባለስልጣናት ደግሞ በጥቃቱ ሀያ ሴቶችና አስራ ሁለት ሕጻናትን ጨምሮ ስልሳ ሰዎች ቆስለዋል ብለዋል። ከቆሰሉት ውስጥ አምስቱ በአሳሳቢ ሁኔታ ውስጥም ይገኛሉ ተብሏል። በሩሲያ ሞስኮ ውስጥ የተባበሩት ዲሞክራቶች በሚል የተደራጁ ቡድኖች ነጻነትን የተመለከቱ ስራዎች በሚል በምርጫ ወቅት መደረግ ስለሚገባቸው ሁኔታዎች ለመወያየት ፎረም አዘጋጅተው ተሰብስበው ባለበት ፖሊስ ደርሶ አንድ መቶ ሰማኒያ ሰዎችን ማሰሩ ታውቋል። የፎረሙ ተሳታፊዎች ከመላው ሩሲያ የተውጣጡ ሲሆኑ ጋዜጠኞችን ጨምሮ በሙሉ የፕሮግራሙ ተሳታፊዎች በቁጥጥር ስር መዋላቸው ታውቋል። ጉባኤው ዛሬ ገና እንደተጀመረ እና የመጀመሪያው ጽሁፍ እንደቀረበ ነው ፖሊስ ወደ አዳራሹ ገብቶ ተሳታፊዎቹን በሙሉ በቁጥጥር ስር ያዋለው ፖሊስ ለእስሩ ምክንያት የሰጠው ጉባኤው የተዘጋጀው ከማይፈለግ አካር ጋር በመቀናጀት በተገኘ የገንዘብ ድጋፍ የተዘጋጀ ነው ብሎታል። የአንድን ስብሰባ ተሳታፊዎችን እንዳሉ ሰብስቦ ማሰር ያልተለመደና ታይቶ የማይታወቅ ነው ብለዋል አንድ የሀገሪቱ ፖለቲከኛ። አድማጮች፣ ለዜናው የተያዘው ሰዓት በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። የዓለም ዜናውን አድመጠናል። ፕሮግራማችንን ከራዲዮ መስመሮችና ከናይል ሳት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ በቀጥታ ልታገኙ ትችላላችሁ። ከሰኞ እስከ አርብ ደግሞ አሃዱ ራዲዮ ላይ በቀጥታ ታገኙናላችሁ። አድማጮች አሁን ለጥያቄዎ መልስ ዛሬው ለጥያቄው መልስ እንግዶቻችን የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴና የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው። አቶ ዩሱፍና አቶ አምዶም ለአድማጮቻችን ጥያቄዎች ምላሽ የሰጡበትን የመጀመሪያ ክፍል በትናንት ምሽት ስርጭታችን ማስደመጣችን ይታወሳል። በትናንቱ ምሽት ውይይት በወሰን ጉዳይ ላይ ያላቸውን አቋም አቶ አምዶም ከገለጹ በኋላ አቶ ዩሱፍ የራሳቸውን ሀሳብ እያስረዱ ነበረ የተገታው። አሁን ለጥያቄው መልስ ትናንት ከተገታበት ይቀጥላል። ቀደም ያሉ የትግራይ ክልል አስተዳዳሪዎች እየተናገሯቸውንና ሪከርድ ቢሆኑ ማስረጃዎችን ሁሉ ብናይ ለምሳሌ የትግራይ ክልል አስተዳዳሪ የነበሩት ያጽ ዮሐንስ ልጅ ራሱ የትውልድ አደጋ በሚለው መጽሐፋቸው የትግራይ ወሰን ከሐሸንጌ እና በኩል በምዕራብ በኩል ደግሞ ተፈክሪ ያልሆን ደሞት በግልጽ የተቀመጠ ነው። ዝርዝር ጉዳዩን በታሪክ ጊዜም ስለማይበጣ በዚህ መልኩ አጠራር ላሰምጠ። ዋና ቁም ነገሩ ግን በፖለቲካዎች ግን ደርግ ከተሸነፈ በኋላ የነዚህ ወረዳዎች ዕጣ ፈንታ ምን ሆነ የሚለው ነው። አሁን አሳሳቢ ኢትዮጵያ ህወሀት በዘር ተደራጅቶ የዘር ፖለቲካን ወይም የብሔር ፖለቲካን ወደ ኢትዮጵያ የማደራጃ መሪ ቱ ሲያጠር ያቀርበውም መገንጠልን እንደ ጉዳት ይዘሽ ከሽግግር መንግስት ጀምሮ ሲያመጣው፣ ቀደም ብሎ እንደ ማኒፌስቶ የተቀመጠ ነው። ይሄ ጉዳይ ኮንቴንሽየስ መሆኑ አይቀርም። መሬት ወደዛ ሄደ ወደ ወደ የሚለው ጉዳይ ማለት ነው። ስለዚህ አወዛጋቢ የሆኑ ጉዳዮችን በተመለከተ መፍቻ የሆነ አዋጅ አዋጅ ቁጥር ሰባት ሰማንያ አራት የሚባል ወጥ ነበር። የብሔራዊ መስተዳደሮችን ወሰን አከላላይ በተመለከተ የወጣ ነው። በዚህ አዋጅ መሰረት እንኳን አይደለም የተሰራው ኢንፋክት እነዚህ ቦታዎች በተለይ ወልቃይት ከአስራ ዘጠኝ ሰባ ሶስት ጀምሮ ህወሓት በጉልበት ነው የያዘው። በጉልበት ገብቶ ለአርባ አመታት ያክል እስካሁን ድረስ ይዞ አማርኛ ተናጋሪውን አማራውን ማህበረሰብ ኢትኒክ ክሊንሲንግ ና ጀኖሳይድ አውጆ ከአካባቢ የማጽዳት ስራ ነው ሲሰራ የቆየ። ዘራያም እንደዚሁ ተመሳሳይ ነው እና በዚህ አዋጅ መሰረት ለምሳሌ በሰአቱ አከራካሪ መሆኑ ጥያቄ ውስጥ የሚገባ አይደለም። ወልቃይትን በተመለከተ ክርክሮች ተነስተው ነበር። በቃ በታሪክ በዝርዝር ማየት ይቻላል ና በህግ አግባብ አደለም የተወሰደው። ከህገ መንግስቱ በፊት መካለል በተመለከተ የወጣውን አዋጅ ያከበር አደለም አከራካሪ ነገሮችና ክልሎቹ መፍታት በማይችሉበት ጊዜ ከአስራ ዘጠኝ ስልሳ አምስት በፊት በነበረ አስተዳደር ስር ይሆናሉ ይላል አዋጅ። በዚህም መሰረት አደለም የሆኑት። ከዛ በተጨማሪ ውሳኔውን ለማሳለፍ መርሆዎች ተቀምጠዋል። ሀምሳ ፐርሰንት የህዝብ ብዛት ይላል ለምሳሌ ያለው ወረዳ ወደ የሚመስለው ክልል የሚካለል መሆኑን ያስቀምጣል አለማጣ ወረዳን ለምሳሌ መውሰድ እንችላለን። ሴንሰሱን በሰዓቱ መንግስት ይ የሆነውን ሴንሰስ እንኳን ብናይ አስራ ስምንት ሺ ስድስት መቶ ስልሳ ሶስት አማራና፣ አስር ሺ ስምንት መቶ ሰማንያ ሰባት ትግራይ ነበር የሚኖርበት። ስለዚህ ከአምሳ ፐርሰንት በላይ የነበረው የአማራ ህዝብ ስለሆነ ወደ አማራ መካለል አለበት፣ በታሪክም በህግም። ሶስተኛ ጉዳይ ግን የፍትህ ጉዳይ ነው እንደ ሌጣ የመሬት ክርክር አይደለም። የርስትና ምን የሚባለው ሪዳክሽን ሲሆን እዚህ ነው ምን ይመስላል? በዘረፋ በተወሰደው መሬት በህግና በታሪክ የኃይል የበላይነት በተወሰደ የፈንጠዝያ ስሜት የተወሰዱትን መሬቶች ውስጥ የነበረው ህዝብ ከፍተኛ በደል ደርሶበታል። የክርክሩ ጭብጥ ራሱ መሆን ያለበት ከመነሻው በዚህ መልኩ የተወሰደው ህዝብና መሬት ውስጥ የተሰራው የዝርፊያና የሰብአዊ መብት አፈናን ተከትሎ የመጣው ጉዳት እንዴት መካካት አለበት የሚል ጭብጥ ነው መመስረት ያለበት። አቶ ካሳሁን ሁለት ጥያቄ ነው የጠየቁ። ተኛው ግን በየራሳቸው የዘውግ መስመርና አስተሳሰብ በተጠመዱት የፊት ለፊት ሰዎች ወይም ሊሂቃን ባሏ ያሏቸው ችግሩ በሰላም እንዴት ሊፈታ ይችላል የሚል ጥያቄ ያላቸውና የእሳቸውን ጥያቄ አስታክኬ ሌላም ተመሳሳይ ጥያቄ ስላለ አሁን ሁለታችሁም የተለያየ ሀሳብ ነው ያላችሁ በዚህ የወሰን ጉዳይ የታሪክ የህግ የፍትህ ጥያቄዎች ናቸው ነው ያላችሁትና ጥያቄ ለአቶ ዩሱፍና ለአቶ አንዶም አቅርቡልኝ ያሉ ደረጀ ገብረ መስቀል ከአዲስ አበባ የላኩት ጥያቄ ለመሆኑ ችግሮችን ለመፍታት በተለይም አወዛጋቢ የሆነውን የመሬት ይገባኛል ጥያቄ ያለ ግጭትና ያለ መቃቃር ለመመለስ አረና ትግራይና አብን ምን እቅድ ይዘዋል ከዚህ ቀደም እንደተለመደው በሚዲያ መወነጃጀልና ህዝቡን ዳግም ችግር ውስጥ መክተት ነው ወይስ በጋራ ለመስራት የምታደርጉት ጥረት ይኖራል? እባካችሁ መከራውን እያየ ያለውን ህዝብ ከችግር ለማላቀቅ ከልባችሁ ስሩ። የሚል አስተያየት አክለው ጥያቄ አቅርበዋል። እና ይሄ እንዴት ይፈታል የሚለው ጥያቄ አሁንም ለውይይታችንም ጥሩ መስመር ይሰጠናል ብዬ ነው ይህን ጥያቄ ያስቀደምኩት። አቶ አምዱ መልካም። መጀመሪያ የሲፍ ማስተካከል የሚፈልገው ነገር አለ ራሱ መንገሻ የሰጡትን ካለመጠየቅ እሱ እንደገለጸው አይደለም የሚለው ራሱ መንገሻ ቀደሚያ ወያኔ አመት በኋላ ከአባታቸው በኋላ የትግራይ ገዥ የሆኑ ሰው ናቸው። እሳቸው ያሉትም ትግራይ በቀደሚያ ወያኔ እንቅስቃሴ ቀጥታ ወልቃይትም ራያ ማታ እኔ አስተዳዳሪ በነበርኩበት ጊዜ ይሄ ነው። ከሀምሳ ሶስት በኋላ ያለውን ሁኔታ ነው ያብራሩትና እሳቸው እንደመሰከሩ አዝገ መቅረብ ይሄ በጣም የተሳሳተ ነው። ያልተናገሩት ነገር ማቅረብ ትክክል አይደለም ለማለት ነው። አቶ አምዶብራስ ይቅርታ፣ እዚች ጋር ራስ መንገሻ ስዩም ለአሜሪካ ድምጽ የሰጡት ቃለ ምልልስ ነው ብዙ ጊዜ በዚህ ጉዳይ ላይ የሚጠቀሰውና እሳቸው የተናገሩትን በድምጽ ማስገባት ስለምንችል፣ በኋላ ላይ በድምጽ ቆርጠን ይህንን ያሉት ማለት ስለምንችል አወዛጋቢ የሚሆን አይመስለኝም። ትክክል ሁለት አዎ፣ አይደለም ራሱ መንገሻ ነት እኔ አስተዳዳሪ በነበርኩበት ጊዜ ልክ ናቸው። እሳቸው አስተዳዳሪ ሲሆኑ ተቀጥታ ነበር። በቀደሚ የወያኔ ምክንያት በሁለቱም አካባቢዎች ተቆርጦ ወደ ጎንደር እና ወደ ወንበው ሰጥተ ነበር። እኛ እያልን ያለ ነው፣ በታሪክ ነው። ከእሳቸው ገ ለምሳሌ እያ ያቀረብኩት ኳለ በእጃቱ ጊዜ መሪ ሳሉ የነበረ ቤትጋ ማየት እንችላለን። በአጼ ቴዎድሮስ የተሸነፉትን የእጃት ማለት ነው እና አሁን ወደ ሌላው ጥያቄ ለማለፍ እኛ እያልን ያለ ነው ይሄ ጉዳይ በተለይ በታሪክና በርዕስ ጉዳይ ሲመጣ ለትግራይ በጣም የተመቸ ነው ግን አሁን ድንገት መከላከያ በገባው ምክንያት ተደርጎ ከያዝኩት መሬት አልወጣም ማለት ጦርነት ማወጅ ነው መፍትሄ የሆነ እኛ እያልን ያለ ነው ሁለቱም ክልሎች አይደለም ወሳኙ ህዝቡ ነው ወልቃይት ህዝብ የሑመራ ህዝብ የራያ ህዝብ ራሱ ነው ወሰን ያለበት አንዴ ከመከላከያ በመጥቶ ይዤዋለሁ ማለት ይሄ ሰላም ማያወል እና መሆን ያለበት ሕገ መንግስት መሰረት ያደረገ የሕገ መንግስት መሰረት ይጠየቃል። ጥያቄ ያለው አቶ ይጠይቅ። ከጦርነቱ በፊት ወደ ነበረበት ሰላማዊ ሁኔታ ይመለስ። በህገ መንግስት መሰረት ህዝቡ ራሱ ነው መወሰን ያለበት። ጥያቄ እንኳን አለ ቢባል መወሰን ያለበት ህዝቡ ነው እንጂ ፓርቲዎች፣ አረናም፣ አብልም ሌላም መወሰን የለበትም። ዲሞክራሲ ማለት የህዝቡን ድምፅ ማክበር ነው። ስለዚህ ይኸው ይሄ ነው አንዱ ነት ይሄ የደረስ ያለው ጉዳትም አይተናል። በየቀኑ የወልቃይት እየተገደለ የተፈናቀለ በመኪና ተጭኖ አሻግረው እየተባረረ ነው። ይሄ ያመጣው በሀይል በመግዛት የህብረተሰቡ ግን ወደማክበር ሲካሄድ ህዝቡ ምን እንደሚሉ ውሳኔው አስቀድሞ ስለታወቀ ይሄን ለማበላሸት እየተደረገ ነው። ስለዚህ ፓርቲዎች ሳይሆን መወሰን ያለብን ህዝቡ ነው መወሰን አለብን ህዛ ያለብን ራሱ ወስን አለበት። እዚህ ወስን እድል መሰጠት አለበት ነው እያለ ለአቶ ዩሱፍ እርሶስ የአድማጮቻችንን ጥያቄም እንዲሁም ደግሞ ለአቶ አምዱም የሰጡትን ምላሽ መነሻ አድርገው እስቲ ምላሽ ይስጡ። አመሰግናለሁ። ይሄ ጉዳይ እንግዲህ ብዙም አይበቀረም። በጣም ዝርዝር ጉዳይ ነው ያለው ከአሜሪካ ድምጽ ሬዲዮ በተጨማሪ የኢትዮኤርትራ ጦርነትን ተከትሎ ጀርመን ሬዲዮ የተሰጠ ድምጽና አለ። እሱም መመሳከር ይችላል። የትውልድ አደራ የሚል ራሳቸው ጻፍ መጣፍ አለ። ተመሳሳይ ጉዳይ ነው እንግዲህ ስና ነበር ትርጉሙ። በሌላ ሌላ ጋ ይችላል። ይሄ ብቻ በቂ አይደለም። ዝርዝር የታሪክ ጉዳዮችን ማንሳት እንችላለን። አንድ ነገር ግን እግረ መንገዱ መጋበዝ እንፈልገው በእኛ በኩል የታሪክ ባለሙያዎች አሉ። በትግራይ በኩል የሚኖራ ዩኒቨርሲቲ እና ዝርዝር ጉዳዩን በሁለቱ ወገን ሆነ የታሪክ ክርክሩን መምራት ይችላሉ። ሰፊና ዝርዝር ጉዳይ ስላለው ማለት ነው። በእኛ በኩል ግን ጉዳዩ በህግም የተደገፈ ነው፣ በታሪክም የተደገፈ ነው። በዚህ በኩል አወላዳ ድጋፍ አለው ብለን ነው የምናምነው። ተጨማሪ ጉዳይ ግን የፍትሚ ጉዳይ ነው። ትን የፖለቲካ እንቅስቃሴ ሂደት እና ይዜታዎቹ ወረዳዎቹ በህግ አግባብ ሳይሆን ቅሬታ እየቀረበባቸው በአዋጅ ቁጥር ሰባት ሰማንያ አራትም ሳይስተናገዱ ወደ ትግራይ የነበሩበት ሁኔታ ነው ያለ ለረዥም ዘመን በትግራይ ውስጥ ተካለው ቆይተው ህገ መንግስቱ መጥቶ ከሽግግር ቻርተሩ በኋላ ከዛም በኋላ እነዚህ ግዛቶች አሉ። ፖይንት ምንድነው? አምስት ኢንች አንድ ኢንች የመሬት ተጨማሪ የትግራይ ክልል አልወሰደም። ቀድሞ በዘረፋ በወሰደበት አግባብ ነው እንዴት ነው። ዞሮ ዞሮ ይሄ ክርክር በሌላ ማዕቀፍ ሲታይ እነዚህ ግዛቶች ላይ የተሰራው ይህ ሰብኣዊ ድርጊት የዘር ማጥፋት ነው። የዘር ማጥፋት ደግሞ መሰረታዊ ጉዳይ ነው። ጭብጡ ዋናው ጉዳይ መሆን ያለበት የተጎዳው ህዝብ ጉዳይ ምን ይደረግ፣ እንዴት ነው በቀጣይ ህልውና ጋራንቲ የሚደረገው የሚል ጭፍ ነው መመሰረት ያለበት። አቶ አምዶም አንድ ጠያነሽ ና የህዝቡ ጉዳይ ነው ይላሉ። በሁለተኛ ደረጃ እኛ ፓርቲዎች እንደማይመለከተን ያወራሉ። አንደኛ ከፖለቲካ ቢሆን ያፈነገጠ ነው። ፖለቲካ በህዝብ ስም ሲደራጅ ፖለቲካ አደረጃጀት በዚያም በጅም ራሳቸውም ደግሞ እንደሚናገሩት የህዝብ ጥያቄ ነው አንስተን የምነጋገረውና የምነጋገረው ሰፊ ተቀባይነት አለ ብለን ነው። እኔ የምናገረው ጉዳይ የአማራ ህዝብ ሰፊ የገዛው በስብሰባዎች በፐብሊክ ኮንፈረንሶች በተለያዩ አግባቦች ያረጋገጥ ነው። ስለሆነ ይህን መናገር እችላለሁ። ማይካድራ እኮ የትዊትር ግጠን ትዜጣ ነው። የመጨረሻውን እንኳን ሽሽት ሲያደርግ ህወሀትና ሳምሪ የሚባለው ቅጥረኛ ቡድኑ የዘር ማጥፋት ወንጀል ፈጽሞ ነው በአማራ ተወላጅ ላይ ሄደው እና ጉዳይ ትንሽ ጥልቅ ነው እንደ ተየርስ የመሬት የታሪክ የምናም ብቻ ትርክር ከሆነው መቅረብ የለበትም ነው እና ይህንን ጉዳይ ስንደመድም ወልቃይትና የራያ ጉዳይ በዘረፋ የተወሰዱ የታሪክ የፍትህ የህግ መስመር ነው ያልተከተሉ ስለሆኑ የትነግም ውርስ መውረስ አለብን የሚል የፖለቲካ የሚሆን የህግ ትርትር ደጋፊ ነገር የለውም፣ መሪ የለውም። አሁን ምን መሆን አለበት ወደሚለው ስንመጣ በህገ መንግስት መሰረት የሚባለው ነገር አንደኛ በህገ መንግስት መሰረት የተወሰነ ነገር የለውም። ከአርባ ዓመት በፊት በጉልበት የተወረረ ነው። በአዋጅ ቁጥር ሰባት ሰና አራት በሽግር ጊዜ አካባቢ በወጡት አዋጆችና ደንቦችም የተመራ አይደለም። ቅሬታዎችን ቀር ለምሳሌ በወልቃይት ጉዳይ ከጎንደር ልማት ማህበር ሊቀመንበር ቀርቦ በሽግግር መንግስት ፕሬዚዳንት በመለስ ዜናዊ አርፈህ ተቀመጥ በሚል ማስፈራሪያ እና ዛቻ ተዳፍኖ የቀረብ ጉዳይ ነው። ዞሮ ዞሮ በህገ መንግስት መሰረት የሚለው ክርክር ምንም ውሃ የሚቋጥር ጉዳይ አይደለም። የወልቃይትና ራያ ህዝብ ወዴት መሆን እንዳለበት ተናግሯል፣ የሚሆን ተናግሯል። አሁ ግልጽ ነው። በአደባባይ ሰልፉ፣ በስብሰባ አዳራሽ፣ የመንግስት ባለስልጣናት ካሉበት ሁሉ ግልጽ አድርጎ ተናግሯል። የዘር ማጥፋት የተፈጸመበት እና በየእርሻ ቦታ ሁሉ ጅምላ መቃብር ያለ መሆኑንም በየሚዲያው እንግዲህ ማየት ለሚፈልግ መርፎ ማየት ለማይፈልግ ሁሉ ግልጽ ነው ማለት ነው። መሰረታዊ ጥያቄ ሁለተኛው ነው የሚመስለን። እኛ እንደ አብን የኢትዮጵያ ፖለቲካ ጥልቅ የሆነ ችግር አለበት ብለን ነው የምናስበው። በተለይ ከተማሪዎች እንቅስቃሴ በኋላ በብሔር የሚሆን በመደብ የፖለቲካ ትግል ያደረጉ ሀይሎች የፖለቲካቸው ትግል መጨረሻ መቋጫው የሆነው የጨቋኝ ተጨቋኝ ክሰት የኛ ነው። ይህም እሱ ዜሮ ድምር ፖለቲካ ሆኖ ነው ያገኘነው። በዚህም በተለይ አማራውን እንደ ሕዝብ የመጥሎ የፈረጀና በጥላቻ ያስቀመጠ የፖለቲካ አስተምህሮች ስለተወሰደ የፖለቲካ ኃይል እንዳይሆን ጠላት ተደርጎ እንዲወሰድ ኢትዮጵያን ከፋፍሎ አዳቅሞ አማራውን መምጣት የተወሰነ የእምነት ካታጎሪንም እንደዚሁ ኦርቶዶክስ ክርስቲያንንም ለመምታት የተደረገ ታሪካዊ ፖለቲካዊ እንቅስቃሴ ነው ብለን እናምናለን። በፊት ያልነበረ በብሔር መካከል አብሮ የኖረውን ህዝብ አጥር ያበጀ የፖለቲካ ስርዓት ነው ብለን ነው የምናምነው። ከዛ ከኢትዮጵያ ማዕቀፍ ኢዝሊ መውጣት የሚቻልበት የመገንጠል አንቀጽ አብሮ ሲቀመጥ ጉዳዩን ስብስባ አደረገው ማለት ነው። እኛ የኢትዮጵያ ፖለቲካ የሚፈታው ችግሩ ሰፊ ስለሆነ አንደኛ የሽግግር ፍትህ ወይም ትራንዚሽናል ጀስቲስ ማዕቀፍ ሊኖረው ይገባል። በዚህ የፖለቲካ ታሪክ ፕሮሰስ ውስጥ የተፈጸሙ ፊፎች፣ በደሎች፣ ዘር ማጥፋት ወንጀሎች፣ ማግለሎች አሉ። እነዚህ ተመርምረው ፍትህ ማግኘት አለባቸው። ሁለተኛ ነገር እርቀ ሰላም፣ የህዝብ ለህዝብ ግንኙነት መተናወን ይኖርበታል። ጉዳይም ባለበት ሁኔታ የሚፈታበትን መንገድ ደግሞ ለመፈለግ ብሔራዊ ውይይትና ድርድር ያስፈልጋል። ውይይትና ድርድር ሲነሳ ኦብቪየስሊ በሀሳብ የማንስማማ በጠላትነት የምንሰራረጅ በተቃርኖ ፖለቲካ ውስጥ የተጠመዱ ሀይሎችን የማስታረቂያ መንገድ ማለት ነው። ሂደቱ ራሱ በርካታ ድክሎችና ታንክስ የሆኑ አሰራሮች ስለሚኖሩት በህግም በስምምነትም ስለሚመራ ፕሮሲጀርም ስለሚኖረው አብሮ ባንድ ላይ በመነጋገር በ የሚያከራክሩና የሚያወዛግቡ ጉዳዮች ላይ ማስረጃዎች ተጨባጭ የቀረቡ ገለልተኛ ባለሙያዎች ከሀገር ውስጥ ከሀገር ውጭ የቀረቡ ትላልቅ የሀገር ሽማግሌዎችን ምሁራንን ከሁሉም ወገን እየቀረቡ ጉዳዩ እየታየ በድርድር ፍትሀዊ አማካይ ላይ መድረስ የሚቻልበት ሁኔታ ይኖራል እሺ በጣም አመሰግናለሁ አቶ ዩሱፍ እንግዲህ እንዴት ነው የሚፈታው የሚለውን የየራሳችሁን ሀሳብ አስቀምጣችኋል ወደ አድማጮች ጥያቄ ልለፍ ዶክተር ፈጠነ ብርሃኑ ከሜልቦርን አውስትራሊያ ለአቶ ዩሱፍ ኤብራሂም ብለው የላኩት ጥያቄ አለ የአማራ ክልል በህገ ወጥ መንገድ በትግራይ ክልል በባለ ጊዜዎች ወይም ህወሓቶች የተወሰደበት መሬት እንዳለ በስፋት ሲነገር የነበረ መሆኑ ይታወቃል። አሁን ባለ ጊዜ የነበሩት ህወሓቶች ጊዜ ከርቷቸው የአማራ ክልል መንግስት መሬታችንን እንዳስመለሱ እየነገሩን ነው። በህገ ወጥ የተወሰደ መሬት ቢኖርም የተወሰደውን መሬት በህገ ወጥ መንገድ በጉልበት ማስመለስ ተገቢ ነው ብለው ያምናሉ ወይ? ዛሬ ባለጉልበት ነን የምትሉ ሰዎች ቀን ደግሞ ሲመጣ ሌላ ባለጉልበት መጥቶ አይቀማምና መጨረሻ የሌለው አይሆንም ወይ? መጨራረስ አያመጣም ወይ? በዚህ ላይ የግሎትና የድርጅቶት አቋም ምንድነው የሚል ነው። ሌላ ተመሳሳይ ጥያቄዎች ላንሳና አንድ ላይ ጠቅለል አድርጋችሁ ትመልሱታላችሁ። ቶም ኢትዮ ደግሞ በፌስቡክ ገጻችን ላይ ወልቃይት፣ ሁመራ፣ ራያና አዘቦ ከጥንት ጀምሮ ሲቆረቆር የጀመረው በትግራይ ሰዎች ነው፣ ለዚህ ደግሞ ማሳያው ስማቸው ነው የትግራይኛ ቃል የሆነው ለምሳሌ ሁመራ እያለ ቃላቶችን ይዘረዝራል ና እነዚህ ማሳያ አይሆኑም ወይ የሚል ላቶ አምዶም ደግሞ የቀረበ ጌታነህ ከበደ የተባሉ ጠያቂ ትህነግ ወይም ህዋት በአማራ ህዝብ ላይ የነበረውን ጥላቻ ለመረዳት በ968 ማኒፌስቶን ማንበበቂ ነው። ትህነግ ወይም ህዋት አማራን ለማጥፋት 48 ዓመት ፕሮጀክት ቀርጾ ወይም ነድፎ ማኒፌስቶን ወደ ህገ መንግስት ቀይሮ ብዙ ሰርተዋል ብለው ያምናሉ። እንግዲህ አቶ ጌታነህ ከበደና በወልቃይ ጠገዴ፣ ራያ እና የመሳሰሉት የዚህ ፕሮጀክቶች ማሳያ ናቸው። አረናን ጨምሮ የትግራይ ጊዜያዊ አስተዳደር በአማራ ህዝብ ላይ ከህዋት የተለያ ቋማችሁ ምንድን ነው? በተለይ በአሁን ጊዜ የምትሰጡት መግለጫዎች ከህወሓት ቀደም ሲል ሲሰጣቸው ከነበረው ልዩነቶች አይታየኝም። ለመሆኑ ለአማራ ሕዝብ ያላችሁ አመለካከት ምንድን ነው የሚል ጥያቄ ተነስቷል። እስቲ ሁለታችሁም ለእነዚህ ምላሽ ይስጡን። አቶ ዩሱፍ፣ እርስዎን በስም ተጠርቶ የተጠየቁ ጥያቄዎች ስላሉ እሱን ይመልሱና ወደ አቶ አምዶ መሄዳለሁ። የመጀመሪያው ጥያቄ ከመነሻው በህገወጥ መንገድ የተወሰዱ መሆኑን ገልጸው ስለተነሱ ብዙ አከራካሪ ነገር የለም። ዋናው ጉዳይ በህገወጥ መንገድ የተወሰዱትን በህገወጥ መንገድ መመለሱ አስፈላጊ ነው የተገቢ ነው የሚል ነው። ቅድም ለማስረዳት እንደሞከርኩት የራያና የወልቃይት ጉዳይ ፈንደመንታሊ ችግሩ የተነሳው ከአማራ ወገን ነበር። የአማራ ህዝብ የፖለቲካ ቅኝ በእርግጠኝነት መናገር የምችለው አንድ ቦታ ወደዚህ ሄደ ወደዚያ ሄደ የሚል የፖለቲካ እይታ የለውም። አጠቃላይ የፖለቲካ እይታው ስሪት የነበረው ጉዳዮች በኢትዮጵያዊነት ማዕቀፍ ስር መታየት አለባቸው። ስለዚህ አንድ ነገር ወደ ትግራይ፣ ወደ አማራ መጣ የሚል እንስሳ የሆነ ፖለቲካ አልነበረም። ለዛም ነው ለአርባ ዓመታት አብዛኛው የአማራ ህዝብ ጉዳዩንም ስላልተረዳው ችግሩን በኢትዮጵያ ማዕቀፍ ብቻ ይመለከተው ስለነበር ወልቃይት የነበረውን ወረራ፣ ራያ የነበረውን ወረራ እና የሰብአዊ መብት ጥሰት ማስቆም አልተቻለም። እንዲሁም በዚህ ጉዳይ ላይ በአማራ ማዕቀፍ የመጣው ሶስት አራት ዓመት ወደዚህ ነው፣ ከወልቃይት ከራያ ተነስቶ ማለት ነው። ምን ያችን በአጭር ጊዜ ውስጥ ደግሞ ለመልስ እንደበጣም አብሮ ማየት ይቻላል፣ ህዝቡ ባመነበት ጊዜ ማለት ነው። ስለዚህ በዋናነት አብሮ መታየት ያለበት የታሪኩ ጉዳይ ብቻ አይደለም። ታሪኩ እንግዲህ ቅድም እንዳስረዳሁት ነው። የትኛው ወገን ክርክር የተደገፈ ነው የሚለው በዝርዝር በሌላ ጊዜ ወይም በሌላ ባለሙያዎች የሚቀርብ ይሆናል። እኛ ያለን አቋም አስቀምጠናል። ከዚህም ያለፈ ማህበረሰቡ አማራው፣ የወልቃይትና የራያ ነዋሪ አማራው የፖለቲካ ኃይል እንዳይሆን የኢትዮጵያና የሌላው ህዝብ ጠላት ተደርጎ የተሳለበት የፖለቲካ ማደራጃ ኖር ሰነዶች በፖሊሲዎች በፕሮግራሞች ተቀምጦ እንዲሁም ማዋክሮች የተሰሩለት ሲታይ ነው። በዚህም ህዝባችን ከፍተኛ ዋጋ ከፍሏል። ዝርዝሩ እና ምድቡ የማይታወቅ የወንጀል አይነት ተፈጽሞበታል ማለት ነው። በትርቡ በቅርቡ ማይካድራ እኮ እንግዲህ ልዚ ሊትኖች ነን ለማይካድራ እና በትግራይ አስተዳደር ድጋሚ ከዚህ ጥሸት መታታት ያልቻሉ በዜግነት ፖለቲካ ማመን የማይችሉ የትግራይ ነው ቢባልም እንኳን እዛ ያለው አማራ ፕሮ ኮንቲኒስ ስለሆነ ጀኖሳይድ ተጋልጦ መኖሩን መካድ አስፈላጊ አይመስለኝም። ድጋሜ ደግሞ ከፍ ባለቂም ለመመለስን ፍላጎት ያላቸው መሆኑን የሚያሳይ ነው እና ይህንም መፍቀድ አንችልም። ሁለተኛ የአማራው ህዝብ ጠቅላላ እንድጠፋ የመፍቀድ አክል ነው። እንደገና ተመሳሳይ ትርክ ተጋነገሩ የፖለቲካ ስብስብ አስተዳደር ስር ማስቀመጥ ነው ያለው። ሁለተኛውን ሆሚኒፓል የተናገሩት የትግራይ ስም ያላቸው ቦታዎች አሉ የትግራይ መሆኑን አያሳይም ነው የሚል ነው። ይህ አያሳይም የሚል አጭር መልስ መመለስ ይችላለ። ምክንያቱም አንደኛ ነገር እንደዚህ አይነት ነገር በራሱ ሙሉ ሆኖም ያሳየው ነገር ስለሌለ፣ ሁለተኛ ነገር በተለይ ህወሓት እነዚህን ቦታዎች ከያዘ በኋላ አማርኛ ቋንቋ መናገርን ጨምሮ አማርኛ መጽሐፍን ማንበብ በመንግስት መዋቅር ውስጥ መጠቀም በፍርድ ቤት፣ በቢሮክራሲው፣ በትምህርት ቤት፣ መጨረሻ አካባቢ ላይ ደግሞ በግለሰብ ደረጃ በቤት ስምር አማርኛ ቋንቋ እንዳይነገር የአማራ ስሞችም ትን ላይ እንዳይውሉ የወሰነበት ሁኔታ ነው ያለ በርካታ ስሞችን ማክሰኞ ገበያ ይባል የነበረውን ሌላ ሀሸንጌ ይባል የነበረውን ሀሸንጌ ምናምን እየተባለ የተቀየረበት ሁኔታ ነው ያለ። ስም በራሱ የማያሳይ ከመሆኑ በተጨማሪ የአማርኛ ስሞች ትግራይም ውስጥ፣ የአማራም ውስጥ ከአማራም ውጭ ኦሮሚያ ውስጥ ቢኖሩት የኦሮሚያኛ ቃላትና ስሞች ከኤርትራ ጀምሮ በአማራ ውስጥ ጠቅላላ አሉና ይህን መስመር አድርጎ መት የሚጠየቅበት ሁኔታ የለም። አመሰግናለሁ። አቶ አምዶብ መጀመሪያ የሴት የተናገረው በድርድር ያለውን እዛ እያለው አይሆንም። ለምንድነው ይኖ አይሆነው አሁን ወደ ድርብር እንኳን ብንገባል የትግራይ ጊዜያዊ አስተዳደር ራሱን የቻለ ራሱን ችሎ ትግራይን ወክሎ መደራደር የሚችል አቅም የለውም። ከፌዴራል መንግስት፣ በተለይ ከብልጽግና ትንሽ ከረከር በብልጽግና ትዕዛዝ በአንድ ትዕዛዝ የሚሽከረከር አቋሙን የሚቀይር አካል ይዘህ ይህን ይደራደር ማለት ለሞኝ አይነት ጨዋታ ነው። ለምሳሌ እንኳን ቢወሰድ የአረናን መግለጫ መለጫ ሀሳብ ሰጥቼ ነበረ። ኢንጂነር አብዱል ሀብት አመን ያለው ሀቅ ላይ ያለውን ንግግር ዘልጦ ነበረ፣ በቪኦኤም በሌሎች ሚዲያዎችም ለምን ትናገራችሁ የሚል ከፌዴራል መንግስት ትዕዛዝ በመጣ ከዛሬ ቀን ጀምራችሁ ከነበራችሁ ስራ ተነስታቸዋል የሚል ሀሳ ልቅተዋል። እና ወደዚህ ድርድር ለማድረግ መጀመሪያ ከህዝባዊ መንግስት መስረት አለበት። ሁለተኛው ደግሞ ማካከላ ያለው ታሪክ ሌላ ነው። ወደ ስመንት ቤት ሰራ ና መሬት ላይ ያለው ሀቅ ሰይ ብቻው ነው። የዘር ጭፍጨፋ የተካሄደበት ማን ነው? የትኛው ላይ ነው የበዛ ጭፍጨፋ የተካሄደው? የማን ዘር ነው በብዛት ትገድለ የተገኘ? በጀምላ ከህፃን እስከ ሽማግሌ የተገደለው ነው ማን ነው? እኛ ያለን ዳታ ሌላ ነው። ይሄ የወልቃይት ህዝብ የአማራ ህዝብ ከሆነ ለምን መጨፍጨፍ ለዘሩ ምክንያት ምን መጥጠት አስፈለገ? አሁን ንብረቱን ሁሉም ተዘርፎ በመኪና እየተጫነ ለምንድ ነው ተከዜን አሻግሮ መላክ ለምን አስፈለገ? የወልቃይት ህዝብ የምር የአማራ ከሆነ አማራ ክልልን እንደ ህዝብ ቆጥሮ ነው የሚለው ከሆነ ለምንድ ነው ያን መጨረሻ ሌለው ብት ደረስበት ያለ ለሚጠሉ እየተገደለ ያለ የተጨፈጨፈ ያለ። ስለዚህ አንድ ፖለቲከኛ ተወራት በፊት ወልቃይት እንደ ፋሽኔር የሚል ጽሑፍ ጽፎ ነበር። ይሄ ነው እየተደረገ ያለ ሆንተ ብሎ እየተጨፈጨፈ ያለው ህዝቡ የአማራ ህዝብ ስለሆነ አይደለም። ወደ ድርድር ወደ ንግግር ቢመጣ ህዝቡ ምን እንደሚል ምን እንደሚመሰክር ስለሚታወቅ ነው እየተደረጋለሁ አሁን። ህወሀት ጫፍጫፍ የነበር እኔ ስለ ህወሀት አይደለም እየተከራከት ያለው። ለትግራይ ህዝብ ወልቃይት ያለው ትግራዋይ የራያ ያለው ትግራዋይ ህዝብ የምን ማፈናቀል ማባረር ተፈለገ ነው ይህን ጥያቄ። ስለዚህ አሁን ጉንበት የተነሷል ብሎት ያለው እያሸ የሚያባርርበት የሚል አሁን ወልቃዊት ላይ እና ራያ ያለው መከላከያ አለ የኤርትራ ሰራዊትም አለ። በሦስትኛ ደረጃ ነው የአማራ ልዩ ኃይል እና ምልሻ ያለው። የትኛው ነው ኃይል የሚባለው? ሌላው እኮ ነው ከለላ እየሰጠን ለምሳሌ ወደ ኃይል ነው የሚባለው። ይሄ ምንድን ነው እየተደረገ ያለው? አማራ ክልል ያለው ምልሻ ወይም ልዩ ኃይል መስዋዕትነት ከፍሏል የሚባለው እስቲ ለብልጥ ስንየው፣ ማን ነው ማንን ተገን አድርገው ማን ሽፋን አድርገው ነው የመጣው ነው አሁን የሀይል አስተላለፍ ተቀየዋል የሚል እምነት የለኝ ምን ያለው የመከላከያ ና የውጭ ሀይል ካልሆነ ለት በስተቀር ይህ ጉዳይ የሀይል አስተላለፍ ተቀየዋል የሚል እምነት የለኝ። ስለዚህ ይሄ ሊታሰብበት ይገባል። ህዝብ የጨፈጨፈ ሰላም አይወርድም። በማይ ካድራ ና በሌሎችም አካባቢዎች የተፈጸመው የዘር ማጥፋት የራስ ማንም የማንም እንደዚያ ያደረገው ስለዚህ ይሄ ወንጀልም እየተሰራ ነው። አሁን ድሮ ህወሀት ፈርቶም ሊሆን ይችላል ጠራም ሊሆን ይችላል እሱ

ስለዚህ ይሄ ነው እያልኩ ያለሁት። ሌላው በሁመራ በኛ የሚለው የትግርኛ የትኛ ስሞች አሉ፣ ትክክል ነው። ይሄ እንደ አንድ ማስረጃ መውሰድ እንችላለን። ይሁን እንጂ ከዛም በላይ ነው ችግሩ ያለው። ወልቃይት አስመላሽ ኮሚቴ አባል የነበረው አንድ ወጣት በትግርኛ መናገር ሲጀምር በዳንሻ ማለት በትግርኛ በትግርኛ ሲናገር ሲሉት ደብድበው እንጂ ወይ እኮለ ህዝብ ነው ዲሞክራሲያዊ ስርዓት ስላልነበረ የህዝብ ድምጽ ነው እንጂ እኔ ቋንቋይና ምንምነቴን ልሸቅ አድብን ተዋገልኩት፣ ብሎ አዳራሾችን እየሰማው ይወጣል። ስለዚህ ይህ እያልኩ ያለሁት ይሄ ነገር ለሁለቱም ህዝቦች አይጠቅምም። ወደ ነበረበት ሁኔታ ይመለስ። ማንኛውም አካል ማስረጃውን ይዞ ወንጀለኛ ካለ ወደ ፍርድ ቤት ማቅረብ ይኖርበታል። ከሆነ በስተቀር ግን ወልቃይትን እንደ ካሽመር እየተባለ በፕላን ሁኔታ ምክለ ፊት ነው የተጻፈው። በፕላን ህዝብን መጨፍጨፍ፣ ህዝብን ማፈናቀል፣ ህዝቡን መሬትን ወረመያዝ

ህዝቡን ይህን አይደለም ብሎ የወሰነ አካል ወይም ህወሀት የፈጸመው ችግርም ካለ ብድር እየመለስ ያለው ደም እየመለስ ያለው አካል ስለሆነ ይሄ ሁሉም ኢትዮጵያዊ ሊያወግዘው ነው ይገባል። እኔ ይህ ጉዳይ ከግዛት በላይ ነው። ህዝብን እየተጨፈጨፈ ያለው ህዝቡም ቋንቋውም ባህሉም መሬቱም ራሱ ትግርኛ ሊናገር ነው የአማራ ፊል ተወላጆች አሉ። የተወሰነው ሶስት ከሶስት ፐርሰንት አይበልጥም በ ምዕራብ ያሉ የአማራ ክልል ተወላጆች የምስት መብት መከበር አለበት። የምስት ድምፅ መሰማት አለበት። በዲሞክራሲያዊ አግባብ የምስትን ውቅና የሚል አካል ካለ በህገ መንግስት መሰረት ቀርቦ አሳምኖ የህዝብን ድምፅ ተጠቅሞ አሁን ፓርቲዎች የሚል ፓርቲዎች ያው ኢህአዴግም ነበረ፣ ድምፅ አለ አብነ የሚጨምረ ከሆነ ያው ይሄ በጣም አስቸጋሪ ነው። ምክንያቱም

ለአንድነትም፣ ለሰላምም፣ ለዲሞክራሲም አይበጅም የሚል እምነት አለ። እሺ አቶ አምዱም አንድ ያልመለሱት ጥያቄ አለ። አቶ ጌታነ ከበደ የተባሉ አድማጭ የላኩልን ጥያቄ ለእርሶ በቀጥታ በአማራ ህዝብ ላይ ያላችሁ አቋም ምንድን ነው የሚል ነው። ከዚህ በፊት አማራ ህዝብ ላይ አዎ እና እሱ ጋር አያይዘው ደግሞ ሌላ የሚመልሱልኝ እንግዲህ እርሶ በፐርሰንትም አድርገው አስቀምጠውታል፣ እና የተነሱት ቀደም ያሉት ጥያቄዎች የሚሉት ምንድን ነው በዛ አካባቢ ላይ ቀደም ብሎ አሁን ሲሆን እርሶ የሚጠቅሱት አሁን ያለውን የሰብአዊ መብቶች ጥሰት ነው። ቀደም ብሎ ደግሞ በዛ አካባቢ ያለው የአማራ ህዝብ ላይ ከፍተኛ ጭፍጨፋ ተፈጽሞ ከመሬቱ እንዲፈናቀል ተደርጓል ብለው ያነሳሉ። እሱን በተመለከተ ያሉትስ አቋም ምንድን ነው? ሁለቱን አያይዘው አጠራርቀው ይመልሱል። እኔ ለአማራ ህዝብ ያለኝ ሁኔታ ልክ ልክ እንደዚህ በጽ የኢትዮጵያ ህዝቦች ነውማየ ምክንያቱም ህዝባችን ነው። ዩነማም ነው። ስለዚህ የተለየ ልቀት አይለዝ ወገናችን ነው፣ ህዝባችን ነው። ተከባብረን ከሌላው የተቀረበ ህዝብ ተከባብረ ተመተጋግ ነው መቀጠል እንዳለበት ማምናለው። የህዝብም የተለያዩ ምክንያቶች ሲጎዳም ድምፅ ነኛለሆነ ድምፅ ማሰኝቻለሁ። የተለያዩ አጋጣሚዎች የደረሱትን ችግሮች እኔ ግን ህዝብ ያጋለጥን ግን አሰብቻለሁ። ሌላው በህወሀት በረሃ ያለ በጭፍጭፋ እኔ እንደዚህ አይነት ጭፍጭፋ ከደረሰ ማስረጃ ስለሌለኝ ነው፣ ማንኛው አካል ለፍርድ መቀብ አለበት ይ ምክንያቱም በህዝብ ላይ እንደዚህ አይነት ግፍ ከተፈጸመ ግፍ የሚፈጸመው አካል ወደ ፍርድ መቅረብ አለበት። ማስረጃም ወደ መረጃም ቀርበው ቅጣት ማግኘት ያለበት አካል መቀጣት አለበት ሚል ይመታለ ምክንያቱም ይሄ ህዝባችን እንኳን የኛ ኢትዮጵያ ህዝብ አካላችን ሌላም የትኛውም የዓለም ጫፍ ያለው ህዝብ እንደዚህ አይነት ግጥ ሊደርሰው አልፈልግም። ግን ያ ብዙ መረጃ የለ መረጃ ያለው ግን ወደ ፍርድ ቤት ማቅረብ አለ ቢያንስ ቢያንስ የታሪክ ተወቃሽ ተወቃሽ መሆን ያለበትን አካል ውይይቱ አላበቃም። ተከታዩን ክፍል በሚቀጥለው ሳምንት ይዘን እንመለሳለን። በተጨማሪም ሙሉውን ከዌብሳይታችን ላይ ታገኙታላችሁ አድማጮች። በሌላ በኩል አቶ አምዶም ገብረስላሴን ለውይይቱ ስንጋብዛቸውም ሆነ ስናስተዋውቃቸው የትግራይ ክልል ጊዜያዊ አስተዳደር ምክትል የኮሚኒኬሽን ኃላፊ መሆናቸውን ገልጸውልን የነበረ ሲሆን ውይይቱን እያካሄድም በነበረበት በትላንትና ዕለት ፓርቲያቸው በሚያወጣው መግለጫና እርሳቸው የሚሰጧቸው መግለጫዎች ጊዜያዊ አስተዳደሩ ደስተኛ ለመሆኑ ተገልጾላቸው ከስራ መሰናበታቸውን ገልጸውልናል። በጉዳዩ ላይ ተጨማሪ መረጃዎችን አካተን እንመለስበታለን። ዝግጅታችን ይቀጥላል። አሁን ቆይታ ከአርቲስት አለም ፀሐይ ወዳጆ ጋር ላለፉት 20 ዓመታት በሰሜን አሜሪካ ሲንቀሳቀስ የቆየው ጣይቱ የባህልና የትምህርት ማዕከል አዲስ አበባ ውስጥ በተረከበው ቅርስ ቤት ላይ እድሳት ለመጀመር የትውውቅ ፕሮግራም እያካሄደ ነው። ማዕከሉ እድሳቱን የሚያካሄደው የ117 ዓመታት ዕድሜ ባስቆጠረውና የመጀመሪያው ማዘጋጃ ቤት በነበረው የቤት ወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት ላይ መሆኑ ተገልጿል። የቤቱን ቅርስነት ጠብቆ እንዲያስጠግንና ለባህል ማዕከልነት እንዲገለገልበት የአዲስ አበባ አስተዳደር አስረክቦታል። የጣይቱ የባህልና የትምህርት ማዕከል መስራች ዓለም ፀሐይ ወዳጆን እስክንድር ፍሬው አነጋግሯታል። የሐሳቡን አነሳስ ከምታብራራበት ይጀምራል። ይሄ ጥረት እኔ በስደት ዓለም ያው ታውቃለህ፣ ለዚች ለጣይቱ ማዕከል በሚል የትምህርትና የባህል ድርጅት አለን ለብዙ አመታት ስንደክምበት ነው የቆየ ነው። እዛ እየሰራሽበት ነበር እዛ እየሰራንበት ነው። እዛም እንደዚሁ በስደት ላሉት ህጻናትና እና ወጣቶች አንድ ማዕከል የመመስረት እዚህም ደግሞ የጣይቱን ሀውልት ከመመስረት ጀምሮ የራሱን አንድ ማዕከል የመመስረት ህልም ለረጅም ጊዜ ነበረን። እንደውም አንተ ከመጣህበት መስሪያ ቤት ውስጥ ቮይስ ኦፍ አሜሪካ በእውነት ለመናገር ከጎናችን ሳይለይ ሁል ጊዜ እያንዳንዷ መንሰራትን ስራና ጥረት ለህዝብ በማድረስ በኩል ከፍተኛ አስተዋጽኦ ሲያደርጉልን ቆይተዋል። በዛ የተነሳ ሁልጊዜ ከመንግስት ጋር ጥያቄ ነበረን። በተለይም ብዙ ሰው የሚገምተው አሁን ሀገሬ መግባት ስለቻልኩ አሁን ያነሳ ነው ጥያቄ እየመሰለው ይሄዳል። ነገር ግን ከ15 እና 16 ዓመታት በፊት ለመንግስት ደብዳቤዎች ሁሉ ጽፈን ስለ ሀውልቱም ጥያቄ አንስተን በእናቱ አርከበ ጊዜ ከዛን ጊዜ ጀምሮ የነበረ ጥያቄ ነው። አሁን እንግዲህ ወቅቱ ፈቅዶ ሀገሬ መግባት ጀምር ይህ ቦታ በጠየቅ መሰረት በአዲስ አበባ ከተማ መስተዳደር ተፈቅዶልን የባህልና ቱሪዝም የቅርስ ክፍሉ ይህንን ቦታ ሊሰጠን ችሏል ማለት ነው እንጂ የረጅም ጊዜ ጥረትና እቅዳችን ነው። ለምን ይህ ቦታ ሶስት አራት ምርጫ ሰጥተው የነበሩ ለመናገር እኔ ግን አውቀዋለሁ። ለምን አንደኛ የመጀመሪያው የኢትዮጵያ ፋንፋር ሙዚቃ የተጀመረበት ቤት ነው። ከጠየኳቸው ቦታዎች አንዱ የማዕከላዊ ወይም የቀድሞ ክብር ዘበኛ ይባል የነበረ ቦታ በከያኒነቱ የሚታወቅ ቤት ስለሆነ ታሪካ ባህላዊ ነው። እኔ ደግሞ የኪነ ጥበብ ሰው ነኝ። ወደ ኪነ ጥበብ ቤትነት ስለሆነ ማሸጋግረው እሱን ስፍራ ለመያዝ ነበር የመጀመሪያ እቅድና ህልሜ አድሶ ለመስራት። ነገር ግን እዛ ደግሞ አሁን ያለ የጦር ሀይል እና የሰራዊት ክፍል አለ። በዛ የተነሳ አልተቻለም ወደኛ ለማሸጋገር። ስለዚህ ወደ ሁለት ሶስት ቦታ እንድመርጥና እንድጠይቅ፣ ወይም እንድመለከት ሲደረግ ይህን ቦታ ያው ከነፍሴ ጋር የተያያዙ ቦታዎች ነው ፈልገው ኪነ ጥበብ የነበረበት የኢትዮጵያ አስተዳደርና ፍትህም የጀመረበት ቦታ ስለነበረ ለእኛ በጣም ከፍተኛ ታሪክ አለው ብለን ይህንን የመረጥ። ታሪካዊነቱ ከራሳቸው ከቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል ማንነት ጋርም የተያዘ ነው። በዛ ላይ ቢትወደድ ኃይለ ጊዮርጊስ ማለት የጣይቱን እህት ልጅ የተመኝን አግብተው ይኖሩ የነበሩ ሰው ናቸው። በኋላም ላይ መጨረሻ ላይ የኢያሱን እህት ወይዘሮ ስህንን የንጉስ ሚካኤልን ልጅ አግብተው ይኖሩ የነበሩ ናቸው። ብዙዎቹ ታሪኮች ከዛ ውስጥ አይወጡም እና በጣም የተጣመሩ ታሪኮችም ኃላፊነትም አሏቸው። የተወደደ ራሳቸውና የብዙ ባለስልጣንና ኃላፊነትም አንጋፋ ነበሩ። የመጀመሪያው የፍርድ እንትን የውጭ ጉዳይ ሚኒስትር በከንቲባነትም እንደዛው እና ይሄ ከምነግርህ በላይ እና ፈንጉስ ቅጣው ፍርድ ይሰጡበት የነበረ የትናንቷ ብርቱካን ሚደቅሳ እሰየን ፍርድ አልፈርድበትም ብላ ታሪካዊነቱ እጅግ ብዙ ነው እና በጣሊያን ወረራ ጊዜም ቅስቀሳ ይደረግበት በጣሊያን ወረራም ጊዜ ቅስቀሳ ይደረግበት የነበረ ቤት ነው። ዘመናዊ ሆኖ ፖሊስ የተመሰረተበት ቤት ነው። ምን ቁጡ የሚል ብዙ ነገር ጀማሪ ቤት ነው እና ውስጡ ደግሞ ገብተ ስታየው ታሪካዊነቱን የሰውየውን ብልህነት አስተዋይነት የምታይበት ነው። በዛ ላይ ያ አዲስ አበባ ከተማ መስተዳድር የቀረጥ ንግድና ታክስ ባልነበረበት ዘመን ሰውዬው በራሳቸው በአዲስ አበባ በኩል የሚገቡና የሚወጡትን ቁጥጥር በማድረግ ታክስ ለገቢ ለሀገሪቷ እንዲመጣ ካደረጉትም የመጀመሪያው ሰው ናቸው እና ብዙ መጀመሪያነት አለው። እንግዲህ ተረከባችሁት፣ ስራው ተጀመረ። ወደ ገቢ ማሰባሰቡን እመጣለን። ግን ምንድን ነው የሚሆነው? ሲያልቅ አለቀ። ስዕላዊ ነገር ሲጭንስ፣ አንደኛ ቅድም እንደገለጽኩት እጅግ በጣም የብዙ ብሔረሰቦች ሀገር ናት ስንል፣ የጥበብ ስራቸውን እኛ ጥበብ ስንል የሚመስለን ቲያትር፣ ዝግጅት፣ ዳንስ ብቻ ነው የሚመስለን። እሱ ብቻ ሳይሆን የእጅ ሙያቸውን የሚመለከተውን ከብራና ጽሑፍ ጀምሮ የኢትዮጵያ ተማሪዎች እየመጡ የሚማሩበት የሚያውቁበት ሰዎች የሚቀስሙበት የሸክላ ስራን ይሁን ሽመናን ይሁን ቃጫ ስራን ይሁን የሚማሩበት ቦታ፣ በተመሳሳይ ጊዜ የሀገር ውስጥም የውጭ ቱሪስቶችም መጥተው ደግሞ የሁሉንም ክልሎች በአንድ ግቢ ውስጥ የሚመለከቱበት ቤትም ነው የሚሆነው። ከዛ በተረፈ በዘመናዊ መልኩ እናሳድሰዋለን ያልነውን ህንፃ ቀደም ሲል በመግለጫ ላይ እንደተናገርኩት የኢትዮጵያ የኪነ ጥበብ ባለሙያዎች በቁመናቸውም በህይወታቸው ተጎድተው ከሞቱም በኋላ ሲዘነጉ ነው የሚታየው። እነዛን ስራቸውን፣ አልባሳታቸውን፣ የሙዚቃ እቃቸውን፣ የተወኑባቸውን ስራዎችና ቁሳቁሶች ሳይቀር የሚያሳይ ዘመናዊ ሙዚየም መክፈት እንፈልጋለን። ቲያትር ቤት ይኖረናል፣ የማይቀር ነገር ነው። የቲያትር ስልጠና፣ የሲኒማቶግራፊ ስልጠና፣ ስቱዲዮዎች። እዛ ላይ ደግሞ የሚዲያም ይሁን የጥበብ ሰው የጥሞና ሰዓት የሚያሳልፍበት ቦታ የለውም። ለራሱ የሪሰርች ፔፐር ልስራ ቢል አንድ ነገር ጽፌ ላንብቢል የለውም። እነዚህን አይነት ክፍሎችም የሚይዝበት ስቲ ለሙያተኛው ምን ልናደረግ እንችላለን የሚል በተመሳሳይ ጊዜ ግን ገቢም የሚያሰባስብ ቦታ እንዲሆን እንመኛለን። የውጭ አርቲስቶችን ቢመጡ ማናፍርበት፣ ስራቸውን የሚያቀርቡበት፣ የሚስተናገዱበት፣ የሚያርፉበትም ጭምር እንዲሆን እንመኛለን። የጣይቱ ልፍኝ ራሱ ይኖራል። ያ ደግሞ ባልትና ሙያን ሳይቀር እያሳየ ምግብ ስራውን እያቀመሰ እሱንም ደግሞ በትውልድ እንደዚሁ ውስጥ የምናሰርጽበት ትልቅ የባህል ቤት ነው ልናረገ የፈለግ ነው። ስፋቱ ምን ያህል ነው? ለግንዛቤ ያህል እንደ አድማጮች የተረከባችሁ ቦታ ስፋቱ ምን ያህል ነው? በግምት እስከ 3 ሺ ካሬ ሜትር ይደርሳል። ቀጥታ የካርታውንትኑን ባላይም እስከ 3 ሺ ካሬ ሜትር ይደርሳል። ሰፊ ቤት ነው። ቀደም በጋዜጣ መግለጫው ላይ ስትናገሩ እንግዲህ በሚሊዮን የሚቆጠር 22 ሚሊዮን ገንዘብ ሊያስፈልግ እንደሚችል ይህን ስራ ለማከናወን ጠቅሳቸዋል፣ ይመስለኛል እሱን አረጋግጪልኝ እና ባጠቃላይ ምን ያህል ነው የሚያስፈልገው? ወጪው በምን ያህል ጊዜ ሲሰበሰባል? ስራው መቼ ይጀመራል? ይሄ እንግዲህ መጀመሪያ የገቢ ማሰባሰቢያችን ነው እንጂ በአንድ ጊዜ ያልቃል የሚል እምነት የለኝም፣ እንደምታውቀው ነው። ሁለተኛ ክልሎችም ባህል ሚኒስቴርም የከተማው አስተዳደርም ሁሉም ስራው ነው። ይሄ ቤት እኛ እኔ በተለይ በእኔ አንጋፋነት እና በእኔ እድሜ የተሰራ ቤት ውስጥ አምትተው ተረከቢ ስቲሙሽን አሳትፊ ወይም ተሳተፊ እና አካፊ መባያ እድሜ ላይ ነኝ። ግን ያልተሰሩትንም ስራዎች መስራት ለማለተው ስለማልችል ነው። ተረክበን እየሰራን ያለ ነው። የመጀመሪያ እቅድና ጨረታው ላይ በወጣበት ጊዜ የከተማው አስተዳደር ባወጣበት ሰዓት ወደ 22 ሚሊዮን ብር ነው የተገመተው። አሁን ግን የኛ ባለሙያ አጠቃላይ ስራውን ለማጠናቀቅ ማለት ነው የቅርሱን ቤት ቅርሱ ቶፋሲል ግን እስከ 15 ሚሊዮን በሚገመት ዋጋ ሊያጠናቀቀው እና የአንድ ዓመት ጊዜ ሊፈጅ እንደሚችል በግምት ነግሮናል። እነዛን ሁሉ ነገሮች አካቶ ቀደም ሲል የጠቀሻቸውን ነገሮች ሁሉ አካቶ ማለት ነው። ይሄኛው የዘመናዊ ክፍል ፍርድ ቤቱ የነበረበት ዘመናዊ ፍርድ ቤቶች ነበሩ። ያንን ክፍል በሚመለከት እስከ 50 ሚሊዮን ብር ድረስ ሊሄድ ይችላል እና በፌስ እንከፍለዋለን ብለን ነው ባለው ነገር ላይ ጀምረን ይህንን ቅርሱን ቅድሚያ የምንሰጠው እርሱ ከተሰራ በኋላ እነዛ ቤቶች ባሉበትም አድሶ ስራ የማስጀመር ቀጥሎ ደግሞ ወደ ዘመናዊ ህንፃነት የመለወጥ እቅድ አለን እና ሰፊ ነው ወጪው። እዚህ ላይ እንዲያው ግልጽ ለማድረግ ሰውም የበኩሉን ማድረግ እንዲችል ለማድረግ ያህል አሁን 22 ሚሊዮን፣ 15 ሚሊዮን የተባለ አለ፣ በኋላ 50 ሚሊዮን ተብሎም የተገለጸ አለ እና ቅድም የገለሻቸው ነገሮች በሙሉ ኖረውት የተዋጣለት እንዲሆን አጠቃላይ ግምታችሁ ስንት ነው? በዚህን ያህል ገንዘብ ያልቃል የሚለው እስከ 65 ሚሊዮን ብር የሚያልቅ ይመስለኛል። ነገር ግን አምስት ብርም ትንሽ አይደለም ለኛ ለሚያግዘን ሰው። ምክንያቱም እኔ የድርሻዬን ለዚህ ትውልድ አብርክቻለሁ፣ እኔ የድርሻዬን ለዚህ የባህል ቤት አብርክቻለሁ። ቅድም እንዳልኩት በሙያ እንደናንተ ያለው ሰው መገፋፋት አለበት። በየጊዜው ይሄ ቅስቀሳዎች መቀጠል አለባቸው። ሀገሬ ስመለስ ያላየሁት ነገር ቢኖር የጥበብ ቤት የባህል ቤት ዳብሩና አድጎ በልጽጎ አላየሁም። እኔ በየክፍለ ሀገሩም ሲሄድ ዶሮ በልጅነቴ የሰራሁባቸው ሲኒማ ቤቶችና ቲያትር ቤቶች ላይ ነው ቆሞ ያየሁት እንዳሉ ናቸው። እንዳሉ ናቸው። አዲስ ነገር አላየውም። ያ ማለት ህብረተሰቡ ላይ ልንሰራ የሚገባውን ያስተሳሰብ ለውጥም አልሰራንም። ብዙ መስራት ያለብን ነገር አለ፣ ይጠበቅብናል። ባለሙያዎቹም በግላቸው ከመፍጨርጨር እና ከመድከም በስተቀር እንደነዚህ አይነት ተቋማት ብዙ የሉም እና ይሄ የመጀመሪያው ነውና፣ በተለይ ባለሀብቱ ራሱ በሌሎች ነገሮች ላይ ብዙ ሲያወጣ ኖሯል። ይሄን ግን ተመልክተው ታያቁም፣ ይሄ ዘርፍ አልታየም። የመንግስት አካላት የሚመለከታቸውን ቀደም ሲል እንዳልኩት እንደ ባህል ሚኒስቴር የከተ ከተማው አስተዳደር ሌሎችም ይመለከተናል የሚሉ የባህልና የቱሪዝም የቅርስ ቢሮዎች ደግፈውን አብረን መስራት ያለብን ቤት ነው። ምክንያቱም እኛ ባናረገው የግዴታቸው ነበረ። ይህንን አድሶ የመመለስና እኛ በጣም ትልቅ ራዕይ ያለው ቤቱ በጣም ትልቅ ታሪክ አለው ቤቱ። ያንን ነገር ለሕዝብ ለማስተላለፍ ለትውልድ ለማስተላለፍ ህልም ነው እንጂ ይዘን የመጣ ነው አቅም የለንም። እና አሁን ባለ ንብረቶች እኔ የቤቱን ቆርቆሮ ሙሉ እሸፍናለሁ ሊለን ይችላል። እንጨቱን፣ መስታወቱን፣ አሸዋውን እኔ ይችላለሁ ሊለን ይችላል። እና በጥሬ እንትንም ቢሆን ኢንካይንድ የምንቀበለው ነው። ሀሳብም ካለ ደግሞ ይሄ በዚህ ቢደረግ ይሄ ይሸፍናል የሚል ካለ እንቀበላለን። በአይነትም በገንዘብም ትቀበላለን። በአይነትም በገንዘብም የባንክ አካውንት እዚህም ተከፍቷል። ድርጅቱም ህጋዊ ሆኖ ተመዝግቧል። ከዛ ሌላ ደግሞ ጎፈንድሚ ያለን ይህንን እየተከታተለ እንግዲህ ህዝቡ እንዲረዳን እንዲያግዘን ነው። እኔም ደግሞ ለረጅም ዘመን አይዞሽ ሲለኝ የነበረው ህብረተሰብ እስቲ እንግዲህ እጅህ ከምን እላለሁ። የቴጌጣዊቱ ባህል ማዕከል መሰረቱን አሜሪካ አድርጎ ነው ሲንቀሳቀስ የቆየው። ወደ ኢትዮጵያ ተዛወረ መሰረቱን ኢትዮጵያ አድርጎ መንቀሳቀስ ጀመረ ማለት እንችላለን። ነው እንደዚህ መነሻ አድርገን አለምጻ ኢትዮጵያም ይንቀሳቀሳል ይመጣል። ለአሜሪካን ሀገር የማይቀርም። ለምን አሜሪካን ሀገር ብዙ ልጆች አሉ። የአይደንቲቲ ክራይሲስ እንዳይደርስባቸው ምንሳሳላቸው፣ አገራቸው፣ ቋንቋቸው፣ ታሪካቸው የሚያኮራቸው ቀና ብለው እንዲሄዱ ያደረግንበት መንገድ ነውና ያንን አነተውም ከዛ ሌላ ቀደም ሲል እንደገለጽኩት ወደ 17 ከተሞች ነው ጣይቱ ማዕከልን መስርተን። አንዳንዱ ስማቸው በሌላ ነው እንደ አውስትራሊያ አይነት፣ ከተማው ግን ቀጥታ ጣይቱ ማዕከል በማለት ነው የሚቀጥለው። ካናዳ አለ፣ አትላንታ አለ። በየቦታው የጥበብ ድርጅቶች ፍሎርሽ አድርገው በጣም እየበዙ ነው። ያስፈልግ አድርገናል። ደግሞ ያ ለምን በስደት ዓለም ለሚኖረው ኢትዮጵያዊው የማንነቱ ጥያቄ ጋራ የተገናዘበና የተገናኘ ነገር ነው። ስለዚህ አውሮፓም ሌላ ቦታም መስፋፋትና ማስተላለፍ ያለብንን ነገሮች መርዳት አለብን። ግን እኛ አገራችን ከመግባታችንም በፊት ደራሲያንንና ተዋንያንን እኛ ተከልክልን አገራችን አንግባ እንጂ የገጣሚያን ምሽት ነበረን ኢትዮጵያ ውስጥ ጣይቱ በኢትዮጵያ የሚል ተዋንያኑን ውጭ ወስደን ቱር እያደረግን ቲያትርን ሰራ ነበር። ወጣት ጸሐፊያንን እየጋበዘን እናስተናገድ ነበር። እና ብዙ ነገር ማለት አልተለየንም ነበር፣ ቁርኝት ነበረን እና ዛሬ እርግጥ እንደ ማዕከል አድጎ ደግሞ ሲሰራ ብዙ ሰፊ ስራዎችን ይሰራል ብዬ ሁለቱም አንጋፋ አርቲስት ዓለም ፀሐይ ወዳጆ፣ እንግዲህ ጥረታችሁ ፍሬ አፍርቶ እንደምናይ ተስፋ አደርጋለሁ። በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስ አመሰግናለሁ እስክንድር። እኔም በጣም አመሰግናለሁ እስክንድርንና እንግዳውን አርቲስት ዓለም ፀሐይ ወዳጆን እናመሰግናለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች ለን አብረናችሁ እያመሸን ያለነው አስተናጋጃችሁ ቆንጆ ይታይና ፕሮግራሙን እየመራልን የሚገኘው ንጉሱ ታምሬነን። አሁን ወደ ባህር ዳር እናቀናለን። በግብርናና በኢንዱስትሪ ምርቶች ላይ የተከሰተው የተጋነነ የዋጋ ጭማሪ ሕይወታቸውን እንዳከበደባቸው የባህር ዳር ነዋሪዎች እየተናገሩ ነው። የዋጋው ጭማሪ ሰበብ ከሆኑት መካከል ምርትን ሆነ ብለው አከማችተው የሚያግቱ ነጋዴዎች ህገወጥ መንገድ የሚንቀሳቀሱ ደላላዎች በዋናነት ተጠቃሽ መሆናቸውን በአማራ ክልል ንግድ ቢሮ የህዝብ ግንኙነት ኃላፊ ይናገራሉ። መንግስት በቅርቡ ብርቱ እርምጃ ይወስዳል ብለዋል። ገበያውን በበላይነት በሚመሩ ታላላቅ ድርጅቶች ላይ ከፍተኛ ቁጥጥር በማድረግ መንግስት የአቅርቦቱን ማነስ ማቃለል እንደሚገባው የንግድ እና ምጣኔ ሀብት ባለሙያው ዶክተር ጸጋ ጥበቡ መክረው። የውጭ ምንዛሪ እጥረትም ለዋጋ መጨመር እንደ መነሻ ምክንያት መሆኑን መንግስት ተረድቶ የውጭ ምንዛሪ የሚጠይቁ ምርቶችን ሀገር ውስጥ ለማምረት ጥረት መደረግ እንዳለበት አሳስበዋል። አስቴር ምስጋናው ዝርዝሩን ይዛለች። በተፈጠረው የዋጋ ጭማሪ አባታቸውን በሞት ያጡ ሶስት ልጆችን የቀን ስራ በመስራት ማስተዳደር አልቻልኩም ያሉት በባህር ዳር ከተማ የሚኖሩት ወይዘሮ አንጓች እንግዳው ናቸው። በአሁኑ ወቅት የቀን ስራ በመጥፋቱ በሳምንት ከአንድ ወይም ከሁለት ቀን በላይ ስራ አግኝተው እንደማይሰሩ ተናግረው በሰሩት ቀን በሚያገኙት ውብ ኑሯቸውን ለመምራት እንዳቃታቸው ተናግረዋል። እንደምታየው ሲሚንቶው ተወደደ ፌሮ፣ ሲሚንቶም ተወደደ ተባለ። ያው በቀን ስራ ነበር የምኖረው። ሆሮ ቀን ስራውን ዘንዶ እየጠፋ ስለሆነ ቤት ክራይም ወበር ሆነብን። በጣም ኑሮ ከብዷል። ብቻዬን ማሳደጋቸው አባት የላቸውም። ዳ ስለሆነ በጣም ከብዶ ይነ ያለ ያው ድሮ በሀያ አምስት ብርም እያለ እየሰራሁኝ ኑሮ ደህና ነበር። ሁሉ ነገር ርካሽ ነው ነበር። አሁን ያው ሁለት መቶ ብር ይከፈለኛል፣ ግን ያ ሁለት መቶ ብር ምን ዋጋ ይሆንም? እንደገና ስራ የለም። ከወር ሳምንት ነው ብሰራ እዛ በላይ ስራ የለም። እንደገና የቤት ክራይ በጣም ጨምሯል። ስለዚህ እንዲያ ስለሆነ ልጅ ማስተማር ማልቻለ። እንኳን ለማስተማር ለቤት አስዛ ራሱ ማሟላት አልቻለ። ሸቀጦች ይወጥህል። በጣም አበደ። ጤፍ አበደ በጣም ዛሬ። ዘይት በቃ ከስንት አንዱ ነው እንጂ ባዶ ነው የምንበለው ዘይት የለም። ሁሉም ነገር ተወደብናል። መንግስት በጣም አስተያየት አላረግልን የኑሮ ውድነቱ በዚህ ከቀጠለ የከፋ ሁኔታ ውስጥ ያስገባል፣ ያሉት ወይዘሮ አንጓች መንግስት ዝም ብሎ ማየት የለበትም፣ ድሀውም መኖር አቅቶታል፣ መፍትሄ ይፈልጋል ብለዋል። ጫማ ጠርጋ ትምህርቷን እየተከታተለች ህይወቷን እየመራች ቢሆንም በኑሮ ውድነቱ አሁን ላይ መቸግሯን የገለጸችው ደግሞ ወጣት ረዴት ይታየውናት። አንደኛ ጤፍ፣ ሁለተኛ በርበሬ፣ ዘይት እነዚህ የመሳሰሉ ነገሮች በጣም ተወደዋል። ዘይት እና በርበሬ እና ጤፍ በተለይ በጣም ተወዷል። ዳቦ ራሱ ሶስት ብር ነው። አሁን ሁለት ብር የነበረው ሶስት ብር ሆኗል። እንግዲህ በዚህ አይነት እንዴት እንደምንወጣው እግዚአብሔር አምላክ። እንግዲህ ከነዳጅ ጀምሮ ትራንስፖርት ነው፣ ከዛ ቀጥሎ ደግሞ የምግብ አገልግሎት ያልባሳት፣ ሁሉ ነገር ጨምሯል። እሱ ቢስተካከል ብዬ አስባለሁ በየንትኑ የገበያ ተመን ቢወጣና። ስርዓት ማስከባሪ የነጋዴው እንትን ማለት ቢያስተካክለው ብዬ አስባለሁ። በንግድ ስራ የተሰማሩት አቶ ሀይሉ ምስጋናው በበኩላቸው መንግስት ቁጥጥርና ክትትል በማድረግ እርምጃ እየወሰደ ያለው በአነስተኛ ቸርቻሪ ነጋዴ ላይ ነው። ነገር ግን የገበያውን ዋጋ ተመን በሚችሉት ታላላቅ ነጋዴዎች ላይ ይህ ነው የሚባል እርምጃ እየተወሰደ አለመሆኑን አመልክተዋል። ችግሩን ከምንጩ ማድረቅ እንደሚገባም ጠቁመዋል። ምሳሌ ላንሳ በመንግስት ህጋዊ የባንክ ምንዛሬ 30 ሺህ ዶላር ይዞ የሄደ አስመጭ በኮንትሮባንድ 30 ሺህ ዶላር ይዞ ይሄዳል። ድምር የ60 ሺህ ብር ዋጋ ነው ይዞ የሚመጣው በንግድ ደረጃ ይህን ያመጣና፣ ምንድን ነው የሚያደረገው? ምክንያቱም የሌባ ዘመን ነው። የ60 ሺህ ዶላር የተገዛን ማትሄዳል ሄዳል 30 ሺህ ዶላር ገዝቼዋለሁ ብሎ ነው የሚያመጣው። ይህን ለማግኘት ለማትረፍ ምን ያደርጋል? በቤቱ መጋዘን ይደብቃል። አንዳንዴት እያደረገ ያን ገንዘብ ለማትረፍ አየለም፣ አልቋል እኮ ዶላር፣ ስለሌለ እኮ ነው እየተባለ ማህበረሰቡ ወደ ከፋ ችግር እየደረሰ ነው ያለው። መንግስት የገበያ ማረጋጋትን ለመውሰድ አቅምም ፍላጎትም የለውም። ይህ ልንወስድ ይገባል። ለምሳሌ ገቢዎችን ውሰድና እየዞረ ሱቆችን ማሸግ ጀምሮ ነበር እነማንን ከትልቅ ከተረክበው እችን ይቸረችሉ ሰዎችን አምስት ብር አስር ብር የሚያገኙ ሰዎችን ነበር። ለምሳሌ ምሳሌን ውሰድ። ባለፈው ዘይትን አራት መቶ ምናምን የገዛን ድሀ ነጋዴ በሶስት ሰማንያ መሸጥ አለብህ ተባለ እየከሰረ ሸጠ። ይሄ አሳዛኝ ተግባር ነው። ስለዚህ ምን ማድረግ ነው? ከምንጩ ነው ይህን ነገር ገዳ ክትትሉ ማድረግ የሚገባው መንግስት። ሁለተኛው ጎን ለጎን ማቅረብ ያስፈልገዋል። የአብክመ ንግድ ገበያ ልማት ቢሮ የሕዝብ ግንኙነት ኃላፊ አቶ አቢታ ገበያው በበኩላቸው የኑሮ ውድነቱ ሊደበቅ በማይችል ሁኔታ በግብርናና በኢንዱስትሪ ምርቶች ላይ ከፍተኛ ጭማሪ አሳይቷል። የዋጋ ጭማሪውም ሰው ሰራሽና የተፈጥሮ ባህሪ ያለው መሆኑን ጠቅሰው በተለይ ሰው ሰራሽ የዋጋ ጭማሪ ድንገት የሚከሰትና ሆን ተብሎ የሚጨመር መሆኑን ገልጸዋል። አሁን ለታየው የዋጋ ጭማሪ ምርትን ሆን ብለው የሚከዝኑ ነጋዴዎች፣ በህገወጥ መንገድ የሚንቀሳቀሱ ደላላዎች በዋናነት ተጠቃሽ መሆናቸውን ጠቅሰው ችግሩ ለመከላከል ክትትልና ቁጥጥር በማድረግ በርካታ ነጋዴዎች ሱቃቸውን እንዲታሸግ በህግ እንዲጠየቁና ፈቃዳቸው እንዲነጠቅ ሆኗል ብለዋል። ነገር ግን ችግሩ በዚህ እንደማይፈታ ማረጋገጥ መቻሉን ጠቅሰው ከዚህ በተጨማሪም የምርት እጥረት አቅርቦትን በዋናነት መፍታት እንደሚያስፈልግም አብራርተዋል። ባለፈው ዓመት ጀምሮ በርከት ያሉ የንግዱ ማህበረሰብ ሊቀቱ ተችለዋል። በእኛ ያለው የክትልና የቁጥጥር አግባብ ማለት ነው። ግን ይሄ የክትልና የቁጥጥር አግባ ችግሩን ሊፈታው ይችላል የሚለው ነገር ስናየው ግን ይሄ ችግሩን ሊፈታ የሚችል አይደለም። አሁን የገበያውን ያለውን መረበሽ፣ ያለውን የገበያ ዋጋ መጨመር ሊፈታው የሚችለው የአቅርቦት ጉዳይ ነው። ስለዚህ አቅርቦት በጣም ወሳኝ ይህን ለማድረግ እንግዲህ እንደኛ ቢሮ ያደረግነው ነገሮች አሉ። ጥናቱን አካሂደናል። ነገር ግን ያልናቸው ምንድን ነው በሸማቾች የህብረት ስራ ማህበር በዩኒኖች አማካኝነት ምርት ካለበት ወደሌለበት አካባቢ የገበያን የማረጋጋት ስራ እንዲሰሩ ባለፈው በጀትን ለክልል ምክር ቤት አቅርበን የሪቮልቪንግ ፈንድ እንዲፈቀድ ለማድረግ ሞከራ ተደርጎ የሸማቾች በተለይ በከተሞች አካባቢ ይሄ ተጠናክሮ እንዲሰራ ለማድረግ ጥረት ተደርጎ ወደ ስልሳ ነጥብ አምስት ሚሊየን ብር እስካሁን ባለው በዚህ ለስድስት ወር ጌታ ተለባናችን የበሪቦ ሊንክንድ ምርት የማቅረብ ስራ በዚያው ልክ የተለያዩ ምርቶች ጤፍን፣ በቆሎም የተለያዩ ነገሮችን ለማቅረብ ጥረት የተደረገበት ሁኔታዎች አሉ። ይህም አድርገን ችግሩን የፈታው አይደል በተወሰኑ የግብርና ምርቶች ላይ ቋሚ የዋጋ ተመን እንዲወጣ መደረጉን ጠቅሰው ህብረተሰቡም በህገ ወጥ መንገድ ምርት የሚከዝኑ ህገ ወጦችን በማጋለጥ የበኩሉን ድርሻ ሊወጣ እንደሚገባ አሳስበዋል። በአማራ ክልል ገንዘብና ኢኮኖሚ ልማት ትብብር ቢሮ ምክትል ቢሮ ኃላፊና የምጣኔ ሀብት ባለሙያው ዶክተር ጸጋ ጥባው በበኩላቸው የፍላጎትና አቅርቦት አለመጣጣም ሲፈጠር የዋጋ ጭማሪ ይከሰታል። በሀገሪቱ የተከሰተው የዋጋ ንረትም የፍጆታ ምርቶች አቅርቦት ከተጠቃሚው ፍላጎት ጋር ባለመጣጣም የተከሰተ ነው ብለዋል። በተለይም ለሰብል ልማት የሚውል መሬት ለባህር ዛፍና መሰል ልማት መዋል የምርታማነት መጠን እንዲቀንስ ያደርጋል። በተለያዩ አካባቢዎች አምራቾች የነበሩ አባወራዎች በወቅታዊ ምክንያት መፈናቀልና ከማምረት ውጭ መሆናቸው በሀገሪቱ እየተካሄደ የሕግ ማስከበር እርምጃም ተጽዕኖ እንዳለው ገልጸዋል። በተለይ በሀገር ውስጥ ማምረት እየተቻለ ከውጭ ሀገራት የሚገቡ ምርቶች መበራከትና የውጭ ምንዛሬ እጥረት ለዋጋ መጨመር እንደ መነሻ ምክንያት መሆኑንም አብራርተዋል። ገበያው እየተመራ ያለው በትን አቅራቢዎች በአሻጥር ጭምር ለብዙ ተጠቃሚዎች እየቀረበ በመሆኑ አቅራቢዎቹ እንደፈለጉ የገበያውን ዋጋ ለመጨመር አስችሏቸዋል ብለዋል። በመሆኑም መንግሥት ከውጭ የሚገቡ ምርቶችን ለመቀነስ በሀገር ውስጥ የሚመረቱና እንደ ስንዴና ሌሎችንም ማምረት የአቅርቦት እጥረቱን መፍታት እንደሚገባ ገልጸዋል። በዚህ በነጻ ገበያ ውስጥ ብዙ ሻጭ ብዙ ጥቂት አቅራቢዎችን ያሉ ብዙ ሸማችን ያለባቸው ማለት ነው። ይሄ ነው ሁለተኛ እንግዲህ ያላደገ ሀገር ያደገውን በእርግጥ ከዚህ ነጻ ይሆን አይደለም። ያላደገ አገር በተለይ ደግሞ ከመንግሥት ከፍተኛ ክትትል ነጻ ሊሆን አይችልም። መንግሥት በተለያዩ ጉዳዮች ተወጥሮ ሊሆን ይችላል። ግን እነዚህ ትላልቅ ካምፓኒዎች ምንድን እየሰሩ ነው ብሎ ማየት መፈተሽ ይኖርበታል። የኑሮ ውድነቱ በተለይም የነዳጅ ዋጋ መጨመር ጋር ተያይዞ ከጊዜ ወደ ጊዜ እየተባባሰ እንደመጣም ተመላክቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች፣ የዛሬ ምሽት ፕሮግራማችን በዚሁ ተጠናቋል። ያስተናገድኳችሁ ቆንጆ ይታየ ነኝ። ፕሮግራማችንን የመራልን ንጉሶ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን። ነገ እሁድ እስከምንገናኝ